የአሜሪካ ድምፅ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥር 8 2017 ዝግጅታችን ጀመረ። በሚያንማር በችግር ላይ ያሉ ኢትዮጵያውያን ሰቆቃ እየባሰ መሄዱ እንደሚያሳስባቸው የቤተሰብ አባላት ገለጹ። የጎፋ ዞን የመሬት መንሸራተት አደጋ ተፈናቃዮች በቂ ድጋፍ እንዳልተደረገላቸው ገለጹ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮቻችን እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዓለም ዜናዎቹ ደረጃ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡት ዜናዎች ደረጀ ደስታ። እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የአክሱም ፍርድ ቤት የሂጃብ ክልከላ ውሳኔን በጊዜያዊነት አገደ። የአክሱም ትምህርት ቤቶች በሙዝሊም ሴት ተማሪዎች ላይ ያሳለፉትን የሂጃብ ክልከላ የከተማዋ ከፍተኛ ፍርድ ቤት በጊዜያዊነት እንዲታገድ ወስኗል። በተመሳሳይ የትግራይ ክልል ትምህርት ቢሮ በ159 የከተማዋ ሙዝሊም ሴት ተማሪዎች ላይ ትምህርት ቤቶች የጣሉትን ክልከላ እንዲነሳ መወሰኑን አስታውቋል። ዝርዝሩን ሙልጌታ አጽባሃ ዛሬ ጥር 8 ቀን 2017 ዓ ም የትግራይ ክልል ትምህርት ቢሮ ለአክሱም ከተማ የትምህርት ጽህፈት ቤት በጻፈው ደብዳቤ በሒጃብ ክልክላ ምክንያት ከትምህርት ገበታ የቀሩ ሴት ሙስሊም ተማሪዎች ወደ ትምህርት ገበታ እንዲመለሱ ወስኗል። የክልሉ ትምህርት ቢሮ በደብዳቤው ከክልክላው በፊት በነበረ የአለባበስ ስርዓት ተጠቅመው ወደ ትምህርት ቤት እንዲገቡ መወሰኑን ነው ያስታወቀው። ችግሩን በዘላቂነት ለመፍታት ከማህበረሰብ ጋር በመነጋገር ላይ እንደሚገኝ የገለጸው ቢሮው መመሪያ ተዘጋጅቶም ወደ ትምህርት ቤቶች እንደሚ ላክ አስታውቋል። በዚህም ምክንያት ተማሪዎች ትምህርት እንዳይስተጓጎሉ በማሰብ ወደ ትምህርት ቤት መመለስ ይገባቸዋል ብሏል። በትግራይ ክልል አክሱም ከተማ የሚገኙ 159 ሴት ሙስሊም ተማሪዎች እምነቱ የሚያዘው ሂጃብ ለብሰው ወደ ትምህርት ቤት እንዳይገቡ ተከልክለዋል ሲል የትግራይ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ከሁለት ሳምንት በፊት ገልጾ ነበር። በዚሁ ምክንያት ጉዳዩ ወደ ፍርድ ቤት ስለወሰደው የአክሱም ከተማ ከፍተኛ ፍርድ ቤት ከትላንት በስቲያ ማክሰኞ ጥር 6 ቀን 2017 ዓ ም በዋለው ችሎት ትምህርት ቤቶቹ ባስተላለፉት የአስተዳደር መመሪያ መሰረት ሴት ሙስሊም ተማሪዎች ከትምህርት ገበታ ውጭ መሆናቸው ከቀረበው ክስ መረዳቱን በመግለጽ ክልከላው በተማሪዎች ላይ የማይመለስ የመብት ጥሰት ሊያስከትል ስለሚችል ታግዶ እንዲቆይ ፍርድ ቤቱ መወሰኑን አስታውቋል። ፍርድ ቤቱ ለአክሱም ከተማ ትምህርት ጽህፈት ቤትና ክልከላ አድርገዋል ለተባሉ አክሱም ሁለተኛ ደረጃ፣ አብርሃዋ ጽብሀ አንደኛ ደረጃ፣ ወርዒ ሁለተኛ ደረጃና ክንደያ አንደኛ ደረጃ ትምህርት ቤቶች በጻፈው ደብዳቤ ክልከላው እንደታገደ አስታውቋል። የትግራይ ክልል እስልምና ጉዳዮች ምክር ቤት ጠበቃ አቶ ፍቅረ ገብረ ህይወት ለአሜሪካ ድምፅ እንደገለጹት ፍርድ ቤቱ ትምህርት ቤቶቹ በመጪው ጥር 16 ቀን 2017 ዓ ም ወደ ፍርድ ቤት ቀርበው ቃላቸውን እንዲሰጡ ትዕዛዝ አስተላልፈዋል ብለዋል። ለአሜሪካ ድምፅ ሙልጌታ አጽበሃ መቀለ። ሃማስ በጋዛ ለተፈጠረው የተኩስ አቁምና የታጋቾች መለቀቅ ቁርጠኛ መሆኑን ዛሬ ሐሙስ ተናገረ። ሃማስ ይህን ያስታወቀው የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ታጣቂዎቹ ከተወሰኑ የስምምነቱ ክፍሎች እያፈገፈጉ ነው ሲሉ ከከሰሱ በኋላ ነው። ከኔታንያሁ ጽሕፈት ቤት የወጣው መግለጫ ሃማስ በመጨረሻ ደቂቃ ያልተገባ ጫና በመፍጠር በስምምነቱ ያለአግባብ ለመጠቀም እየሞከረ ነው ብለዋል። እስራኤል በታጋቾቹ ምትክትኞቹን እስረኞች አሳልፋ እንደምትሰጥ ትወስናለች ከሚለው ስምምነት ማፈግፈግ መፈለጉን ጽፈት ቤቱም ገልጸዋል። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር የሀገራቸውና የዩክሬንን ግንኙነት የሚያጠናክር የአንድ መቶ ዓመት ስምምነት ለመፈራረም ዛሬ ሐሙስ ኪቭ ገብተዋል። ጠቅላይ ሚኒስትሩ ወደ ኪቭ የተጓዙት ተመራጩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትረምፕ ወደ ዋይት ሀውስ ከመመለሳቸው በፊት የሩሲያ ሰው አልባ አውሮፕላኖች ጥቃትና የጦር ሜዳ ውጥረቶች እያየሉ በመጡበት በዚህ ወቅት ነው። በጠቅላይ ሚኒስትሩ ጉብኝት ወቅት በኪቭ ከፍተኛ ፍንዳታና የአየር ጥቃት ማስጠንቀቂያ ደወል ሲጮህ ተሰምተዋል። ባለፈው ዓመት ሐምሌ ወር ውስጥ ስልጣን የያዙት ስታርመር ወደ ዩክሬን ሲጓዙ ይህ የመጀመሪያ ጊዜያቸው ሲሆን የተጓዙትም የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ትራምፕ በሚቀጥለው ሳምንት አስተዳደራቸውን ከመጀመራቸው በፊት ከዩክሬን አጋሮች ጋር በተከታታይ የተነጋገሩ ባሉበት በዚህ ወቅት ነው። ስምምነቱ የመከላከያ የጦር ሜዳ ቴክኖሎጂና ወደ ውጭ በሚላከው እህል ክትትል ላይ ያተኩራል። ስታርመር ለዩክሬን መልሶ ማቋቋሚያ የ40 ሚሊዮን ፓውንድ እርዳታ ይፋ አድርገዋል። ብሪታንያ እንደ አውሮፓ አቆጣጠር ከ2022 ጀምሮ ለዩክሬን የ12.8 ቢሊዮን ፓውንድ እርዳታ ሰጥታለች። ዘገባው የኤፍፒ ነው። አድማጮች ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የፍሎሪዳ አቃቢ ህግ አሽሊ ሙዲ ለውጭ ጉዳይ ሚኒስትርነት የታጩትን የሴናተር ማርኮ ሩቢዮን የምክር ቤት መቀመጫ እንደሚወስዱ የፍሎሪዳ አገረ ገዢ ሮን ዴሳንቲስ ዛሬ ሐሙስ አስታወቁ። ሙዲ በምክር ቤት ውስጥ ፍሎሪዳን በመወከል ሁለተኛዋ ሴት ይሆናሉ። እንደ አውሮፓ አቆጣጠር በ2018 የክፍለ ግዛቲቱ ከፍተኛ የህግ አስከባሪ ሆነው የተመረጡት ሙዲ ለመራጮች ለአቃቢ ህግነት እንጂ እንደ ፖለቲካ ሰው ሆነው እንደማይወዳደሩ ተናግረው እንደነበረ ተጠቅሰዋል። ሙዲ ከፍሎሪዳ ሀገረ ገዢ ዴሳንቲስ ጋር በኮቪድ-19 ወረርሽኝ ወቅት የፌዴራሉ መንግስት ለወረርሽኙ ቻይናን ተጠያቂ እንዲያደርግ በመወትወት የፖለቲካ ሰብዕናቸውን ያሳደጉ መሆናቸው ተመልክተዋል ተገኝተዋል። ሙዲ በክፍለ ግዛቲቱ ለኃላፊነት ከመወዳደራቸው በፊት የፌዴራሉ አቃቤ ህግ በመሆን አገልግለዋል። በኖርዌይ የቬኔዙዌላ ኤምባሲ የተፈጸመው ዝርዝር ዝርፊያ እየተመረመረ ነው። የኖርዌይ አገር ውስጥ የስለላ አገልግሎት ማንነታቸው ያልታወቁ ወንጀለኞች ያላቸው ኦስሎ የሚገኘውን የቬኔዙዌላ ኤምባሲ ንብረት ካወደሙና ከዘረፉ ከአንድ ቀን በኋላ ምርመራ መጀመሩን አስታውቋል። የቬኔዙዌላ ባለስልጣናት ለጥቃቱ የፋሽዝም ፖለቲካ አራማጆች ያሏቸውን ተጠያቂ አድርገዋል። የቬኔዙዌላ ውጭ ጉዳይ ሚኒስትር ያቫን ጊል በድርጊቱ የተተረማመሰውን የኤምባሲ ጽህፈት ቤት የሚያሳዩ ሶስት ምስሎች በኢንስታግራም ገጻቸው ላይ አስፍረዋል። የውጭ ጉዳይ ሚኒስትሩ በኖርዌይ ኦስሎ የሚገኘው ዋናው የዲፕሎማሲ መስሪያ ቤታችን በፋሽስት አካላት ተወሯል፣ ወድሟል ብለዋል። የቬኔዙዌላ ፕሬዚደንት ኒኮላስ ማዱሮ ባለፈው ሳምንት ለሶስተኛው የስልጣን ዘመን ቃለ መሀላ ፈጽመዋል። ተቃዋሚዎች ግን በሐምሌ ወር በተካሄደው ፕሬዚደንታዊ ምርጫ እንዳሸነፉ መናገራቸው ተቀጥለዋል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የሐሙስ ምሽት ዝግጅቶቻችን ጋር ስመኝሽ የቆየ ትጠብቃችኋለች። ደረጀን፣ ለዓለም ዜናዎቹ እጅግ አድርጌ ያመሰግናለሁ። እየተከታተላችሁት ያላችሁት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ ጥር 8 2017 ዓ ም ዝግጅታችንን ነው እያስተናገድኳችሁ ያለውት ስመኝሽ የቆየንኝ ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። የዌብ እና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። በድጋሚ እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ እጋብዛለሁ። አሁን ቀዳሚ ወደ ሆነው የአብይረስ ዘገባ እንለፍ። በሚያንማር በህገወጥ ቡድኖች እገታ ስር ሆነው ለአስገዳጅ የገንዘብ ማጭበርበር የወንጀል ስራ ተዳርገው ከሚገኙ ኢትዮጵያውያን ውስጥ የሁለቱ ቤተሰብ አባላት በሰጡን አስተያየት መንግስት ዜጎቹን ለማስመለስ የላቀ ጥረት እንዲያደርግ ተማጽነዋል። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው በበኩላቸው መንግስት ዜጎቹን ለማስለቀቅና ወደ ሀገር ለመመለስ ጥረት በማድረግ ላይ መሆኑንና እስካሁን አርባ አንድ የሚሆኑ ዜጎችን ማስመለሱን ተናግረዋል። ከቤተሰቦቻቸው በቀረበ መረጃ መሰረት የ380 ታጋቾች ስምና የፓስፖርት ኮፒ ለጃፓን ለሚገኘው የሚያንማር ኤምባሲ መሰጠቱንም ገልጸዋል። ኬኔዲ አባተ ተጨማሪ አለው። በታይላንድ ጥሩ ክፍያ የሚያስገኝ ስራ ትቀጠራላችሁ በሚል በህገ ወጥ የሰዎች አዘዋዋሪዎች ተታለው በተለያዩ ጊዜያት ከሄዱ በኋላ ማረፊያቸው ሚያንማር የሆነ ዜጎች እየደረሰባቸው ያለው በደል እየባሰ መሄዱን አስተያየታቸውን የሰጡን የቤተሰብ አባላት ገልጸዋል። ሚያንማርና ታይላንድ በሚዋሰኑበት የሚያንማር ግዛት በሚገኙ ካምፖች ውስጥ ዓለም አቀፍ የገንዘብ ማጭበርበር ወይም እስካሚንግ ወንጀል የሚፈጽሙ በህገ ወጥ የተደራጁ ቡድኖች ቁጥጥር ስር ሆነው በዚሁ ተግባር ላይ እንዲሰማሩ የተገደዱ ኢትዮጵያውያን ቁጥር በይፋ ባይታወቅም ቁጥራቸው በሺዎች እንደሆነ አስተያየት ሰጪዎቹ ከስፍራው የሚደርሷቸውን መረጃዎች በመጥቀስ ያስረዳሉ። ያነጋገርናቸው ሁለት አስተያየት ሰጪዎች በሚያንማር ላሉ የቤተሰቦቻቸው አባላት በመስጋት ስማቸውን እንዳንጠቅስ ጠይቀውናል። የስጋታቸው ምንጭም የቤተሰቦቻቸው አባላት ወደ ስፍራው እንዲሄዱ ያመቻቹ ኢትዮጵያውያን ደላሎች ከማፊያዎቹ ጋራ ቀጥተኛ ግንኙነት አላቸው የሚል ነው። ከዚህ ቀደም ለመገናኛ ብዙኃን አስተያየት የሰጡ ሰዎች በሚያንማር ባሉ ቤተሰቦቻቸው ላይ ከፍተኛ ቅጣት ተፈጽሞባቸዋል ብለዋል። ወደ ስፍራው አቅንተው ከመላው ዓለም በህገወጥ መንገድ የኮምፒውተርና መሰል ቴክኖሎጂዎችን በመጠቀም ገንዘብ የማጭበርበር ተግባሩ ላይ እንዲሰማሩ የተገደዱ ኢትዮጵያውያን ከወራት እስከ ሁለት ዓመትና ከዚያም በላይ የቆዩ መሆናቸውንም ይገልጻሉ። በህገ ወጥ ደላሎች ተታሎ ልጃቸው ወደ ሚያንማር ሄዶ በዚሁ ስራ ላይ መሰማራቱን የገለጹ አንዲት እናት አስተያየት ከሰጡን መካከል ናቸው። ልጃቸው ከሄደ ከአንድ ዓመት ከሶስት ወር በላይ መሆኑን የገለጹት አስተያየት ሰጪዋ እርሱን ጨምሮ በስፍራው ባለው ካምፕ ውስጥ የሚኖሩ እስከ አንድ ሺህ ይደርሳሉ ያሏቸው ኢትዮጵያውያን በከፍተኛ ስቃይ ላይ ናቸው ብለዋል። መልክ ተደብቆ አንዳንዴ ድምጽ ያስቀምጣል። እንደገና በቴሌግራም ያውራኛል። እኔ ያው በባርነት ነው ያው ተገዶ ነው። አስራ ስምንት ሰዓት ነው የሚያሰሯቸው፣ ረፍት የላቸውም። ይህን አልፈራ ማለት አይችሉም። እንደገና በቃ ያው ስካሚንግ ነው የሚሰሩት። ያን ገንዘብ ኦንላይን አጭበርብሮ ከላመጡ ይገረፋሉ። ታርጌት ይሰጣቸዋል። ያን ታርጌት ከላሟለ መገረፍ አለ። ቀለማመቱ፣ ይታሰራሉ። የፈናው ይደፉባቸዋል። በቃ ጥቃይ ነው። ወደ ሰባት ሰዓት ዛ ሐሩር ፀሐይ ነው ከአርባ አምስት እስከ ሀምሳ ዲግሪ ሴንቲግሬድ የሚደርስበት ሰዓት አለ። ያሉ ሙቀቱ እዛ ውስጥ እዛ በቃ ልጆቹን ከሚቀጡት ቅጣት አንዱ ጃር ሀያ ሊትር ጃር ትከሻቸው ላይ አሸክሟቸው ሰባት ሰዓት ስምንት ሰዓት ፀሐይ ላይ አስቆሟቸዋል። አሁን አንድ ልጅ ራሱ አሁን የምናውቀው ቤተሰብ በቃ አሁን በጣም እየየ እያሉ ነው። ባለፈው እንደዛ ሰባት ሰዓት አስቆሙ አሉ ልጁ ራሱ ስቶ ፌንት ዛው ወደቀ ነው። አጭበርብሮ ገንዘብ ካላስገቡላቸው በቃ የተለያዩ ቅጣት ነው የሚከተላቸው። ሌላው ያነጋገር ነው ግለሰብ ደግሞ ወንድሙ በሚያንማር የገንዘብ ማጭበርበር ተግባር ላይ የተሰማሩ ማፊያ ቡድኖች እገታ ስር እንደሚገኝ የገለጸ ነው። ወንድሙን ጨምሮ በሚያንማር ካሉት ቡድኖች ጋራ ግንኙነት ባለው ኢትዮጵያዊ ደላላ አማካኝነት ከዱባይ አብረው የሄዱ አራት ኢትዮጵያውያን እየደረሰባቸው ነው ያለውን ከፍተኛ በደል አስረድቷል። ከጓደኞቹ ጋር አራት ጓደኞቹ ናቸው። አብረው የሄዱት ሶስት ወንድ ናቸው። አንድ ደግሞ ሴት አለች። በጣም ተጎድተው ቀት ተደርገው ተገርፈው ሰውነታቸው እንዳለ የጀርባቸው በቃ እንትን ስኪል ድረስ ፎቷቸው ምናምን ነገር ምናልባት በቴሌግራም ልልክል እችላለሁ። በእንደዚህ አይነት ሁኔታ ላይ ነው ያቸው ያሉት። አሁን ደግሞ የሚገርበት የሚሰሩት ስካሚንግ ነው። ያው አሁን ላይ እንደ በፊቱ መስራት ከብዷቸዋል። በፊት ላይ ካምፓኒዎቹ በቀላሉ ብዙ ሚሊዮን ዶላሮችን ያገኙ ነበር እና አሁን የአለም መንግስት የዓለም ላይ ያሉ ዜጎች ነቅተዋል። በቃ አስካሚን ግን አሁን ታስክ ይሰጣቸዋል። እነዚህ ልጆች ይሄን ያህል ዶላር ለምሳሌ በአንድ ቀን ውስጥ ሶስት ሺህ ዶላር ማስገባት አለባቸው ሊባሉ ይችላሉ። ያ ሶስት ሺህ ዶላር በዛ በሀያ አራት ሰዓት ውስጥ እንደምንም አሳምነው ዴታ አድርገው የሚሆኑ የሆነ ነገር አድርገው ያን ዶላር ካላበጡ ይገረፋሉ። የኤሌክትሪክ ቶርች ይደረጋሉ። በቃ ለመናገር ሁላ የሚከብዱ ነገሮችን ነው የሚደረጉት። ሁለቱም አስተያየት ሰጪዎች ከሌሎች ሰዎች ጋር በመሆን የቤተሰቦቻቸው አባላት እንዲመለሱላቸው ወደ ውጭ ጉዳይ ሚኒስቴር በተደጋጋሚ በመመላለስ የኢትዮጵያን መንግስት ቢማጸኑም እስካሁን መፍትሄ አላገኘንም ይላሉ። ዛሬም ራሱ ውጭ ጉዳይ ስንጫጫ ውለን የመጣ ነው። በቃ ዶክተር ጌዲዮ ንጥሚቅዮ ስራሳቸው ያነጋግሩን እኛ የልጆቻችን ጉዳይ ውጭ ጉዳይ ሚኒስቴር እስካሁን መፍት ያልሰጠም። ልጆቹ ያሉበት ሁኔታ አስቸጋሪ ሁኔታ ላይ ነው ያለውና አነጋግሩ ያነጋግሩን ብለን ማመልከቻ ዛሬ አስገብተናል። ለሁለቱም ሚኒስቴር ዴታዎች እና ለሚኒስትሩ ማለት ነው። ከሁለት አመት ጀምሮ በቃ ልጆቻቸውን ከማይናማር ያመጡላቸው ዘንድ መንግስት ጋር የሚመላለሱ ወላጆች ነበሩ። እስካሁን ድረስ መፍት ያላገኙም። ከዛን አሁን አንድ አመት ተኩል የሞላቸው አሉ። የውሉ ቤተሰብን እስካሁን ድረስ አንድ መፍትሄ አላገኘም። እናቶች ይመጣሉ አልቅተው ምን ብለውን የሚወጡት በቃ ለማለ አቤት እንደምንል ነው፣ ግራ ይገባል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ ጥር ስምንት ቀን ጋዜጣዊ መግለጫ በሰጡበት ወቅት መንግስት በሚያንማር በህገ ወጥ ቡድኖች ስር የሚገኙ ዜጎችን ለማስመለስ ጥረት እያደረገ ቢሆንም ያሉበት ቦታና የተቆጣጠሯቸው አካላት ማንነት ጉዳዩን እንዳከበደው ገልጸዋል። በህገወጥ ወጥ አለም አቀፍ ደላሎች ተታለው ወደ ማያንማር፣ ታይላንድ ና ቻይና ድንበር አዋሳኝ አካባቢዎች ወደሚገኙ ህገወጥ ካምፖች ተወስደው የሚገኙ ዜጎችን ለማስመለስ የተጀመሩ ጥረቶች ቀጥለዋል። የውጭ ጉዳይ ሚኒስቴር ማያንማርን ከሚሸፍነው የቶኪዮ ኤምባሲያችን ጋር በመሆን ለችግር የተዳረጉ ና ታግተው የሚገኙ ዜጎችን ነጻ የሚወጡበትን ስራ በመስራት ላይ ነው። ጉዳዩ ዓለም አቀፍ የወንጀል ገጽታ ያለው ሲሆን እስካሁን በምናደርገው እንቅስቃሴ ከ19 ሀገራት ዜጎች በተመሳሳይ የህገወጥ ሰዎች አዘዋዋሪዎች ተታለው ና ታግተው ወደ ማያማር በመግባት ለከፋ ችግር የተዳረጉ መሆኑን ለመረዳት ችለናል። እዚህ ወላጆቻቸው ካቀረቡት ማመልከቻ በመነሳት የ380 ዜጎች ስምና ፓስፖርት ኮፒ ቶኪዮ ለሚገኘው የማያማር ኤምበሲ እንዲደርስ ተደርጓል። እስካሁን ከ40 በላይ ዜጎችን ማስለቀቅ መቻሉን የገለጹት ቃል አቀባዩ በቀጣይ ይደረጋል ያሉትን ጥረትም አብራርተዋል። እስካሁን መንግስት ከዓለም አቀፍ የተራዱ ድርጅቶች ጋር ጭምር ባደረገው ጥረት በስድስት ወራት ውስጥ 34 ዜጎች ከአጋቾች ነፃ ወጥተው ወደ ታይላንድና ወደ ሀገር ቤት እንዲመለሱ ተደርጓል። ከአጋቾች አምልጠው ህጋዊ ሰነድ ስለሌላቸው በእስር ቤቶች ታስረው የነበሩ ሰባት ዜጎቻችንም በምህረት እንዲለቀቁ ለማድረግ ተችሏል። ቶኪዮ ከሚገኘው ሚሲዮናችን በተጨማሪ ኒው ደልሂ የሚገኘው ኤምባሲ ተልዕኮ ተሰጥቶት እየተንቀሳቀሰ ነው። በጎ ፈቃደኛ አካላት እንዲሁም ዜጎቻችን የታገቱባቸው ካምፖች ባሉባቸው አካባቢዎች የሚንቀሳቀሱ መንግስታዊ ያልሆኑ አንዳንድ ድርጅቶች ለማስመለሱ ስራ እገዛ እያደረጉ እንደሚገኝ ለመጥቀስ ወዳለሁ። ህገወጥ ዓለም አቀፍ የሰዎች አዘዋዋሪዎች ሰዎችን ወደ ስፍራው ለማዘዋወር የሚጠቀሟቸው ስልቶች መብዛታቸውን የገለጹት አምባሳደር ነቢያት ጌታቸው ዜጎች ጥንቃቄ እንዲያደርጉ አሳስበዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታ ነው መጽሔት ይቀጥላል። በደቡብ ኢትዮጵያ ክልል ጎፋ ዞን ገዜ ጎፋ ወረዳ ኬንቾ ጎዝዲ ቀበሌ መሬት መንሸራተት የተፈናቀሉ 627 አባወራዎች በነቀዝ ከተበላሸ በቆሎ ውጪ በቂ ሰብአዊ ድጋፍ እንዳልቀረበላቸው ለአሜሪካ ድምፅ ገለጹ። ከተለያዩ ኢትዮጵያውያን በተሰበሰበው የገንዘብ ድጋፍ በአጭር ጊዜ ውስጥ ቤት እንደሚሰራልን ቢገለጽም እንዳልተሰራላቸውና የተሰበሰበው ድጋፍ የት እንደደረሰ እንደማያውቁ ገልጸዋል። የአሜሪካ ድምጽ ለዞኑ አስተዳደርና ለክልሉ ባለስልጣናት ተደጋጋሚ የስልክ ጥሪ ቢያደርግም አላነሱም። ዳሩ ግን የጎፋ ዞን አስተዳዳሪ አቶ ዳግማዊ ያየለ ለደቡብ ቴሌቪዥን በሰጡት ቃል 110 ቤቶች ተገንብተው ለተፈናቃዮች ማስረከባቸውን ተናግረዋል። የክልሉ አደጋ ስጋት ስራ አመራር ኮሚሽነር አቶ ጋንታ ጋሞአ በበኩላቸው ድጋፍ እየቀረበ ነው ሲሉ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባለው ባለፈው ዓመት ሐምሌ 15 ቀን 2016 ዓ ም በደቡብ ኢትዮጵያ ክልል ጎፋ ዞን ገዘ ጎፋ ወረዳ ከንቾ ጎዝድ ቀበለ ተከስቶም ለ246 ሰዎች ሞት ምክንያት በሆነው የምሬት መንሸራተት 627 አባወራዎች ከተፈናቀልን በኋላ ወራት ቢቆጠሩም በቂ ሰብአዊ ድጋፍ አልቀረበልንም ሲሉ ለአሜሪካ ድምፅ ቅሬታቸውን ገልጿል። በወቅቱ በአደጋው 13 የቤተሰብ አባላትና ዘመዶችን እንዳጣቸው ያስታወሱት ከተፈናቃዮች ውስጥ አንዱ የሆኑት አቶ ሰለሞን ሶማ በቂ ሰብአዊ ድጋፍ እንዳልቀረበላቸው ከተናገሩት ውስጥ ይገኛሉ። እውነት ለመናገር እስካሁን ከተደረገው ድጋፍ ቀጥታ የደረሰ ነገር የለም እና የምናጣቸው የገባው ገንዘብና የተሰራው ቤት ራሱ አይመጣጠንም። አደጋው እንደተከሰተ በክልልና በዞን መንግስት በተከፈቱ ሁለት የተለያዩ ድጋፍ ማሰባሰ ማሳቢያም ሂሳብ ቁጥር ገንዘብ ሲሰበሰብ እንደነበረ እንደሚያውቁ የተናገሩት አቶ ሰሎሞን በአካል የመጡ ግለሰቦች ካደረሱት ድጋፍ ውጭ ለዚህ የሂሳብ ቁጥር ገቢ ተደረጉ ከተባለው ድጋፍ በመንግስት በኩል የደረሰንን ነገር አላይን፣ ምስሉ አክለዋል። ገንዘቡ ደነገብዘውንም አናውቅም፣ የት እንደጠፋ ግን፣ እኛ ስናው ውጭ አካላት ድጋፍ የሚደረገውን ቀጥታ ህብረተሰቡ ጋር ደርሰው ይዘው ይፋ ራሳቸውን ይዘው የመጣው የገንዘብ ድጋፍም የቁሳቁስ ድጋፍም ይዘው የመጣው ራሱ የሚያሰራጨው ያሰራጫል እንጂ ወደ ክልል አካባቢ፣ ወደ ዞን አካባቢ ምናምን የሚባለው ነገር ሰውም ተረጋገጠ የሚደረግ ድጋፍም የለም። ሙሉ አለም አበበ የተባሉ ሌላ ተጎጂ ደግሞም በመጀመሪያው ወቅት ከተደረገው በስተቀር ድጋፍ እየተደረገልን አይደለም ባይ ናቸው። ከሁሉም በላይ ግን ከፍተኛ የሆነ የምግብ አቅርቦት የመጠለያና የማህበራዊ አገልግሎት ተቋማት ችግር አለ ያሉት አቶ ሙሉ አለም የሚቀርበው በቆሎም የተበላሸ ነው በማለት ተናግሯል። እውነት ለመናገር ድጋፍ እንባል ነገር የለም። የተወሰነ በመጀመሪያ ሰዓት እነዚህ ፊኖ ዱገጦች የተለያየ መኮሮኒ ፈስታ እና የተለያየ እነዚህ ፋብሪካ ምርቶች ነበሩ። ከዛ በኋላ ግን ኖርማል በቆሎ ነው። በቆሎ የመጣው በቆሎ እንግዲህ በነቀዝ ያለ በቆሎ ነው። ለመብላት ምንም አይመችም። እንኳን ሰው ይቅርና ከብትም አይበላ ነው። እዛ እንግዲህ እስከዛሬ ስለ ሰው የብላው በቆሎች ነቀዝ የበላውን በቆሎ ነው እንጂ እኮ ሌላ ይሄ ፋብሪካ ምርት አሁን አልሚም ግን ባሎች አሉ እነዚህ ምንም የለም ከአምስት መቶ በላይ አባወራዎች የሚኖርባቸው በፕላስቲክ ቤት በኒፋስና በዝናብ ስለተበላሸም በመሬት መንሸራት ወደ ፈረሱባቸው ቀዬ እየተመለሱ ነው ብሏል። እንግዲህ ላስቲክ ቤቱ አሁን ፀሐይና ዝናብ ሲያፈራርቅ ተገዶ አልቋል። ኒፋስም ደግሞ ስሜታ ማለት ነው። እዛ የሚጠይቅ አካል የለም። እንግዲህ ሰው አሁን ሕፃናት ሰው ብዙ ሰው እዛ ውስጥ ስላለ ብርድም ስለሚያስቸግራቸው ተመልሰው ወደ ናጣ ቤት ነው ይገቡ። መልሶ የማቋቋምና የግንባታ ስራው የተጓተተ መሆኑን ያመለከቱት አቶ ሙሉ አለም በኬንቾ ባርዳ ትምህርት ቤት ማዕከል የተጠለሉ 15 ሰዎችን መንግስት አስወጥቷቸዋል ነው ያሉትም። አሁን ለምሳሌ ባለወልደ ሚካኤል የሚባል አለ ከንቾ ላይ እዛ ላይ ያሉ ተፈናቃዮች መቶ ሰላሳ አምስት ተፈናቃይ አለ። ንጹህ መጠጥ ውሃ የለም። ሽንት ቤት የለም። ሁሉም ነገር በቃ እየተበላሸና ምንም ግልቅልጡ የወጣ ነገሩ ነው። የአሜሪካ ድምፅ ለዞኑ አስተዳዳሪም ለአቶ ዳግማዊ አየለ፣ ለክልሉ ርዕሰ መስተዳድር ለአቶ ጥላሁን ከበደ እንዲሁም ለክልሉ አደጋ ስጋት ስራ አመራር ኮሚሽነር ለአቶ ጋንታ ጋማ ተደጋጋሚ የስልክ ጥሪ ቢያደርግም ስለማያነሱ በቀረባቸው ወቀሰና ቅሬታ ላይ አስተያየታቸውን ማካት አልቻለም። ዳሩ ግን የጎፋ ዞን አስተዳዳሪ አቶ ዳግማዊ አየለም ከትናንት ወዲያ ለደቡብ ቴሌቪዥን በሰጡት ቃል 110 ቤቶችን ገንብተን ለተፈናቃዮች አስረክበናል ሲሉ ተናግሯል። ከዛ ውስጥ ደግሞ ቅድሚያ ቅድሚያ የሚሰጣቸው ቅደም እንደገለጽኩላቸው በናዳው ቤታቸው የወደቀባቸው ሴቶች የልጅ ልጆቻቸውን የታቀፉ እንደገና እናት አባት ያጡ እንደገና ደግሞ የአካል ጉዳተኛ የሆኑ እነዚህን ቅድሚያ ቅድሚያ ሰተን 110 ሰዎችን አስገብተናል። አስቀድመን ልጆች አንዱ የሆኑት አቶ ሰሎሞን ግን ሰርተን አስረክብናል የሚሉት ሐሰት ነው። የተሰጠ ቤትም የለም። ባለፈው ጳጉሜን ሁለት 2016 ዓ.ም የተጀመሩ ቤቶችንም ተፈናቃዮች ናቸው ከኪሳቸው እያወጡ እየገነቡ ያሉት ሲሉ አጣጥለዋል። ማይረባ ቤት ነው የተሰራው። በዛ ውስጥ ራሱ ህዝቡ ከራሱ ኪስ ወጪ አውጥቶ የሚያስገነባበት ሁኔታ አለ። እኛም ብንሆን ከራሳችን ምስማር መግዛት፣ ሽንት ቤት ክፍለን ማስቆፈር፣ ጭቃ ከፍለን ጭድ ገዝተን፣ እንደዚህ አይነት ነገሮች አሉ። ስለዚህ ይሄ እንኳን ድጋፍ ይደርሳል ለማለት የሚከብዳል። ግን ድጋፉ መሀል ላይ ይጠለፋል። የሆነ ፖለቲካ አቀባብሮ የሪፖርቱና መሬት ላይ ያለው አንድ ስለአይደለ ይህንን አልቃ ገብቶ የሚያይ አካል ሰላም ካለ በትክክል እንዲያይ አቶ ዳግማዊ የተቀሩትንም ቤቶች በአጭር ጊዜ ውስጥ ለማስረከብ ጥረት እያደረግን ነው ይላሉም። ቀሪዎቹ ሁለተኛው ፌዝ ብለን የምንወስደው ወደ ሁለት መቶ ሀያ ሁለት የሚሆኑ አሁንም አባወራዎች በተመሳሳይ ፌዝ ደግሞ የሚገቡ ናቸው። እንግዲህ እነዚህም ስራ በዚህኛው ወር አጋማሽ ላይ ያልቃል ብለን እንወስዳለን። ቤቶች ደግሞ ስራም ተጀምሯል። ወደ አራት መቶ ስልሳ የሚሆኑ ቤቶች ሶስት መቶ አስራ ስምንት ቤት በቀይ መስቀል የሚገነባል። ባለፈው ዓመት ሐምሌ 15 ቀን 2016 ዓ.ም ምሕረት የተከሰተው ይኸው የመሬት መንሻርት አደጋም 246 ሰዎችን በመግደሉና አደጋውም በወቅቱ አስደንጋጭ ስለነበረ በመቶ ሚሊዮኖች የሚቆጠር ገንዘብ መሰብሰቡን የደቡብ ኢትዮጵያ ክልል መንግስት ኮሚኒኬሽን አስታውቋል። የክልሉ የአደጋ ስጋት ስራ አመራር ኮሚሽነር አቶ ጋንታ ጋማም ለደቡብ ቴሌቪዥን በሰጡት አስተያየት ድጋፍ እየተደረገ ነው ብለዋል። ቅሬታ አቅራቢ ተፈናቃዮች ግን የተሰበሰበው ገንዘብ አልደረሰንም ለህዝቡ በወቅቱ የተደረገው ድጋፍና አሁን ያለንበት ሁኔታ አይገናኝም በማለት አክለዋል። አቶ ዳግማዊ አየለ ደግሞም ቃል ከተገባ ውስጥ 173 ሚሊዮን ብር ወደ ባንክ ገቢ መደረጉና ከዛ ውስጥ 19 ሚሊዮን ብር ወጪ አድርገን ቤቶችን ገንብትናል ላሉ የተገቡ ገንዘቦችን የማሰባሰብ ስራም እየሰራ ነው። 34 ሚሊዮን ብር ነው በባህር ዳር ተገምቶ ለዚህ ስራ ያስፈልጋል ብለን ልናወጣ የነበረው ገንዘብ ግን የህብረተሰቡ ተሳትፎ ስንጨምርበት እንግዲህ በግማሽ የሚያክል የወረደ እስከ 19 ሚሊዮን ብር ነው። ግን የስራው ጥራት ደግሞ በዛ ልክ የተሰራ አይመስልም። ቤቶቹን አይታችኋቸዋል። ገንዘቡ ይኑር አይኑር የአሜሪካ ድምፅ ከሶስተኛ ወገን ማረጋገጥ አልቻለም። በተለይ ከኢትዮጵያ ንግድ ባንክ መረጃ ለማግኘት ያደረገው ጥረት ለጊዜው አልተሳካም። ገንዘቡ በስማቸው የተሰበሰበው ተፈናቃዮች ግን ኦዲት እንዲደረግ ጠይቀዋል። አቶ ሳሙኤል ማንዳዬ የተባሉ ሌላ ተፈናቃይና ተጎጂ ቤቶቹ ጥራት የሌላቸውና በተጠቀሰው ከፍተኛ ገንዘብ የማይገነቡ የጭቃ ቤቶች ናቸው ብለዋል። በግርግዳ አይደለም በማገር ነው የራሱ የሰሩት። ማገሩን ግርግዳ አድርጎ ነው የራሱ ቤቱን የሰሩት። መጥቶ ማየት ይቻላል። እዛ በኋላ ያን አደረገው መሀላ እንግዲህ አሁን ሰርቶም ለሰዎች በትክክል አላሰከፉም። ያው የተወሰነ ሰዎች ከራሳቸው ያለውን ጊዜ በራሳቸው ብር አውጥቶ ጭቃም፣ ለጭድም ለተለያየ ነገር በቃ ከራሳቸው ነው ሰዎች እየሰራሉ እስከዛሬ ድረስ። እንደውም ባለፈው ዓመት ሐምሌ ወር በተከሰተው የመሬት መንሸራት አደጋም ከሞቱ ሰዎች በተጨማሪም 627 አባወራዎች በስድስት መጠለያዎች እንዲቆዩ ከተደረገ ወድን ከስድስት ወራት በላይ ሆኗቸዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም። ወደ ተከታዩ ዘገባ ስናልፍ የኢትዮጵያ ሰላም አስከባሪ ሰራዊት ለሶማሊያ ሰላም መረጋገጥ በሚኖረው ሚና በኢትዮጵያና ሶማሊያ መካከል ስምምነት መደረሱን ኢትዮጵያ ገለጸች። የሁለቱም አገራት መሪዎች በሰላም ማስከበሩ ሂደት ኢትዮጵያ በሚኖራት ሚና ላይ እንዲሁም አምባሳደሮችን ዳግም ከመሾም ጀምሮ ዲፕሎማሲያዊ ግንኙነታቸውን ወደነበረበት ለመመለስ መስማማታቸውን የውጭ ጉዳይ ሚኒስትር አስታውቋል። የሚኒስትሩን ቃል አቀባይ መግለጫ የተከታተለው ኬኔዲ አባተ ተከታዩን አጭር ዘገባ ልኳል። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ነቢያት ጌታቸው ዛሬ ሐሙስ ጥር 8 ቀን 2017 ዓ ም በሰጡት ጋዜጣዊ መግለጫ ላይ ባለፈው ሳምንት የሶማሊያ ፕሬዚደንት ሐሰን ሼክ ሞሐሙድ በኢትዮጵያ ጉብኝት ባደረጉበት ወቅት ከተደረሱ ስምምነቶች መካከል የሰላም ማስከበር ጉዳይ እንደሚገኝበት ተናግረዋል። የሶማሊያው ፕሬዚደንትና የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሶማሊያ የሰላም ማስከበር ተግባር ላይ ኢትዮጵያ በሚኖራት ሚና ዙሪያ መግባባታቸውን ቃል አቀባዩ ገልጸዋል። ኢትዮጵያ የሰላም አስከባሪ ሰራዊት ለሶማሊያ ሰላም መረጋገጥ ቀደም ባሉ ጊዜያት በነበረው አሁን ላይ ባለውና ወደፊት ሊኖረው በሚችለው ቁልፍ ሚናም ዙሪያ እንዲሁ በመሪዎቹ መካከል መግባባት ላይ ተደርሷል። ሆኖም ኢትዮጵያ በአዲሱ የአፍሪካ ሕብረት የሶማሊያ ተልእኮ እንዳትሳተፍ እንቅፋት የሆነው በኢትዮጵያና በሶማሊላንድ መካከል የተፈረመው ስምምነት ጉዳይ መፈታቱንና እና በመሆኑም በተልእኮው የኢትዮጵያ ወታደሮች እንደሚሳተፉ የሶማሊያ ውጭ ጉዳይ ሚኒስትር ዴታ መግለጻቸውን በመጥቀስ ላነሳንላቸው ጥያቄ ቃል አቀባዩ መልስ አልሰጡም። የኢትዮጵያና የሶማሊያ መሪዎች መቀራረብ በሀገራቱ መካከል ተፈጥሮ የነበረውን አለመግባባት እንደ እድል በመውሰድ ኢትዮጵያን የመጉዳት መንፈስን ይዘው በቀጣናው ትርምስና አለመረጋጋት ለመፍጠር ሲያስቡና ሙከራ ሲያደርጉ የነበሩ አካላትን ያስቆመ ነው ሲሉ ቃል አቀባዩ ተናግረዋል። በዚህ ጉዳይ ላይ ዝርዝር ማብራሪያ ግን አልሰጡም። የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ወደ ነበረበት ወደነበረበት ለመመለስና ሚስዮኖቻቸውን በሙሉ ውክልና ወደ ስራ ለማስገባት ስምምነት መደረሱንም ገልጸዋል። በዚህም መሰረት ኢትዮጵያ በቅርቡ በሞቃዲሾ አምባሳደር እንደምትሾም ተናግረዋል። አንዳንድ ዲፕሎማቶቻችንም ቁጥሩ ቀንሶ በጣም ሚኒማል በሆነ ሁኔታ የነበረውን እንቅስቃሴ በሙሉ ኃይል ሙሉ ውክልና ይዞ እንዲንቀሳቀስ ለማድረግ በመሪዎች ደረጃ ስምምነት የተደረሰበት ነው። በዚህ መሰረትም ኢትዮጵያም በሞቃዲሾ አምባሳደሯን በቅርቧ ሾማ ሁለትዮሽ ግንኙነቱን የማጠናከር ስራው የሚቀጥል ነው የሚሆነው ። ኢትዮጵያ ከተገንጣያዋ የሶማሊያ ራስ ገዝ አስተዳደር ሶማሊላንድ ጋራ የተፈራረመችውን የመግባቢያ ሰነድ ስምምነት ተከትሎ የሁለቱ ሀገራት ግንኙነት ላለፈው አንድ ዓመት ሻክሮ መቆየቱ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ዝግጅታችን እንደጠቀጠለ ነው። አሁን ደግሞ ወደ ትግራይ እናልፋለን። በመቀሌ ከተማ ተፈናቃዮች ይበቃል በሚል መሪ ቃል ለሶስት ቀናት የጠሩት የተቃውሞ ሰልፍ ዛሬ ሐሙስ ንጋት ላይ ተጠናቋል። ሰልፈኞቹ ትላንትና ረቡዕ ባወጡት የአቋም መግለጫ የትግራይ መሪዎች ተፈናቃዮችን መመለስ ካልቻሉ ስልጣን ይልቀቁ በማለት አስታውቀዋል። ይህ መግለጫቸው በጽሁፍ ለጊዜያዊ አስተዳደሩ ፕሬዝዳንት ጌታቸው ረዳና ለህዋት ሊቀመንበር ደብረጽዮን ገብረ ሚካኤል በአካል ቀርበው አስረክበዋል። ሙሉጌታ ጽዋን የተከታተለው በሰሜን ኢትዮጵያው ጦርነት ምክንያት ከቀያቸው ተፈናቅለው በክልሉ የተለያዩ አካባቢዎች የሚገኙ ተፈናቃዮች ወደ ቀያቸው እንዲመለሱ ለመጠየቅ የሶስት ቀናት ቀንና ሌሊት ያካሄዱት ሰልፍ ዛሬ ሐሙስ፣ ጥር 8 ቀን 2017 ዓ ም ንጋት ላይ ተጠናቋል። ሰልፈኞቹ ትላንት ረቡ ባወጡት መግለጫ ተፈናቃዮች ለአምስተኛ ጊዜ ክረምት በመጠለያ ካምፕ እንዳያሳልፉ ሁሉም ከጎናቸው እንዲቆም ጠይቀዋል። ተፈናቃዮች ከሰሜን ኢትዮጵያ ጦርነት በፊት በትግራይ ክልል ስር ከነበረውና ምዕራብ ትግራይ እየተባለ ከሚጠራው የተለያዩ አካባቢዎች የተፈናቀሉ ናቸው። በሁለት የተከፈሉ የህወሓት መሪዎች በአንድነት ተፈናቃይ እንዲመለስ የማይ ከሆነ ስልጣን ይልቀቁ ብለዋል። የተፈናቃዮቹ መግለጫ በጽሑፍ ያነበቡት አቶ ዳንኤል ነጋሽ የትግራይ መሪዎች፣ በተለይ በሁለት የተከፈላችሁ የህወሓት አመራሮች የተፈናቃዮችና የስደተኞች ጥያቄ እንዲሁም የትግራይ ግዛታዊ አንድነት ከጠባብ ፖለቲካዊ አጀንዳችሁ በላይ ነው ይህ ተረድታችሁ ሌላ ፖለቲካዊ ውዝግብ በመተው በዚሁ ዋና ጉዳይ በጋራ በመሆን ወደ ቀያችን እንድትመልሱን እንጠይቃለን። ይህ ማድረግ የማትችሉ ከሆነ ትግራይ ከዚህ በላይ አጀንዳ ስለሌላት ስልጣናችሁ በአስቸኳይ መስራት ለሚችል አካል እንድታስረክቡ እንጠይቃለን ነው ያሉት። በፕሪቶሪያው ስምነት መሰረት ተፈናቃዮች እንዲመለሱና የትግራይ የወሰን አስተዳደር ወደ ቅድመ ጦርነት ይመልስልን በማለት ለፌዴራል መንግስት ጠይቀዋል። ለዓለም አቀፍ ማህበረሰብም ለአካባቢው ሰላም በማሰብ ስምነቱ እንዲተገበር ጫና እንዲያሳድሩ ተፈናቃዮቹ ጥሪ አቅርበዋል። ይህ መግለጫቸው በጽሁፍ ለጊዜው አስተዳደሩ ፕሬዚደንት ጌታቸው ረዳና ና ለህወሀት ሊቀመንበር ደብረ ጽዮን ገብረ ሚካኤል በአካል ቀርበው አስረክበዋል። አቶ ጌታቸው በጉዳዩ ማብራሪያ ስለመስጠታቸው የተነገረ ነገር የለም። የህወሀት ሊቀመንበር ዶ ደብረ ጽዮን ገብረ ሚካኤል ተፈናቃዮች የመመለስና የትግራይ ግዛቶች ወደ ቅድመ ጦርነት መመለስ ፓርቲያቸው ቅድሚያ የሚሰጠው መሆኑን መግለጻቸው ህወሀት በፌስቡክ ገጹ አስታውቋል። የተፈናቃዮቹ መግለጫ በተመለከተ በቀጣይ ግብረ መልስ እንደሚሰጡም ገልጸዋል። በሰላማዊ ሰልፉ የተገኙ የክልሉ የሲቪል ማህበረሰብ ተቋማትም ጥያቄውን እንደሚደግፉ ገልጸዋል። በተመሳሳይ አረና ትግራይ ውድብ ናጽነትና ባይቶና ፓርቲዎች በጉዳዩ ባወጡት መግለጫ የሰልፈኞቹ ጥያቄ የሚደግፉት እና የሚታገል የሚገልሉለት አጀንዳ መሆኑን አስታውቀዋል። ተፈናቃዮች አለመመለስና የትግራይ ግዛታዊ አንድነት አለመመለስ ብሔራዊ ውርደት ነው ብለዋል። ፓርቲዎቹ ችግር ውስጥ የሚገኙ የተፈናቃዮቹ ሰልፍና ጥያቄ በቃችሁ ሊባሉ የሚገባቸው ቡድኖችና የጸጥታ አመራሮች ለራሳቸው የስልጣን መቆጣጠሪያ የሚያደርጉት ምኮራ እየተከታተል ነው እንገኛለን እና የሚኮነን ተግባር ነው ብለዋል። የቡድኖቹና የጸጥታ አመራሮቹ ስም ግን በግልጽ አልጠቀሱም። ሳልሳይ ወያነ ትግራይ በበኩሉ ጥያቄው የትግራይ ህዝብ ጥያቄ በመሆኑ በሮማናት አደባባይ የተካሄደው ሰልፍ እንደሚደግፈው አስታውቋል። ለሶስት ቀናት በተካሄደው በዚሁ ሰልፍ ተፈናቃዮችና ለእነሱ ድጋፍ የሚያሳዩ የመቀለ ነዋሪዎች ተሳትፈዋል። የአክል ወይም ይበቃል ተብሎ የተሰየመ ሰልፍ የከተማ ዋና አደባባይ የሆነው ሮማናትና ወደ አደባባዩ የሚወስዱ መንገዶች ተዘግተው ከቆዩ በኋላ ዛሬ ሐሙስ፣ ጥር 8 ቀን 2017 ዓ.ም ም ተከፍተዋል። ባለፈው ዓመት ሰኔ ወር ላይ ተፈናቃዮች ባካሄዱት ሰልፍ የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ሰላም ስምምነቱ በኋላ ተፈናቃዮች ወደ ቀያቸው እንዲመለሱ ላለመደረጋቸው አስተዳዳራቸውና የፌዴራል መንግስቱ እንዲሁም ሌሎች የሚመለከታቸው አካላት ኃላፊነት እንደሚወስዱ ተናግረዋል። የተፈናቃዮቹ ሰልፍም የመጨረሻ ይሆናል ብለው ነበር። አወዛጋቢዎቹ አካባቢዎች በትግራይና አማራ ክልሎች አዋሳኝ የሚገኙ ሲሆን ቀድሞውኑም የአማራ ክልል አካል ናቸው፣ ሕወሓት ስልጣን ላይ ሲመጣ ወደ ትግራይ ያካለላቸው ናቸው በሚል በአማራ ክልል በኩል መከራከሪያ ይነሳባቸዋል። በትግራይና በአማራ ክልሎች መካከል የወሰን ይገባኛል ጥያቄ የሚነሳባቸው አካባቢዎች በህገ መንግስቱ በዘላቂነት እልባት ለመስጠት በብሔራዊ ደረጃ ኮሚቴ ተቋቁሞ በመስራት ላይ እንደሚገኝ መንግስት መግለጹ ይታወሳል። ለአሜሪካ ድምፅ ሙልጌታ ጽበሃም መቐለ። ከሀገር ውስጥ ዜናዎች ወጣ ብለን ወደ ዩናይትድ ስቴትስ ስናመራ ደግሞ ፕሬዚዳንት ባይደን ትላንት ምሽት ከቢሯቸው ሆነው ባደረጉት የመሰናበቻ ንግግር ስልጣንና ሀብት በተወሰኑ ሰዎች ቁጥጥር ስር መሆኑን አደገኛነት አጽንዖት ሰጥተው ተናግረዋል። የባይደን ንግግር ከአስርት ዓመታት የፖለቲካ ጉዟቸውንና የአራት ዓመት ስልጣን ዘመናቸውን መቋጫም ያመላከተ ነበር። ተመራጩ ፕሬዚዳንት ዶናልድ ትራምፕ በቀናት ውስጥ ቃለ መሐላ ፈጽመው ለሁለተኛ ጊዜ አስተዳደሩን ይረከባሉ። የአሜሪካ ድምጽ የዋይት ሀውስ ዘጋቢ ፓቲ ዌዳክስዋራ የላከችውን ዘገባ እንግዶ ወልድ ያቀርበዋል። አሜሪካው ፕሬዚደንት ጆ ባይደን የስልጣን ዘመናቸው ሰኞ ጥር 12 2017 ዓ ም ሲጠናቀቅ ዋይት ሃውስን ለቀው ይወጣሉ። ትላንት ረቡዕ ምሽት ባደረጉት የመሰናበቻ ንግግር የማስጠንቀቂያ መልእክታቸውን አስተላልፈዋል። ስልጣን በተወሰኑ ባለጸጎች እጅ ስር መሆኑ አደገኛ ነው። ስልጣንን አላግባብ በመጠቀማቸው የማይጠየቁ ከሆነ አደገኛ ነው። በአሜሪካ ዛሬ ስልጣን እጅግ ሀብት ባላቸውና ተጽዕኖ ፈጣሪ በሆኑ ጥቂት ሰዎች ቁጥጥር ስር ሊሆን በመንደርደር ላይ ነው። ይህ አጠቃላይ ዲሞክራሲያችንን፣ መሰረታዊ መብቶቻችንና ነጻነታችንን አደጋ ላይ የሚጥል ነው። ፕሬዚዳንቱ የተወሰኑ ሰዎች ሲሉ ስለማን እየተናገሩ እንደሆነ ግልጽ አላደረጉም። ነገር ግን በሀገሪቱ የሚገኙና እንደ ኢላን መስክ ያሉ የተወሰኑ ቢሊዮነሮች ከተመራጩ ፕሬዝደንት ዶናልድ ትራምፕ ጋር የቅርብ ግንኙነት ፈጥረዋል። ባይደን ማንንም በስም ሳይጠቅሱ በቅርቡ የሜታ ዋና ሥራ አስፈጻሚ ማርክ ዙከርበርግ ፌስቡክንና ኢንስታግራምን በባለቤትነት የያዘው የማኅበራዊ ሚዲያ ኩባንያ እውነትን የማጣራቱን ሥራ እንደሚያቆም መወሰናቸውን ነቅፈዋል። ነፃው ፕሬስ እየወደቀ ነው። ጋዜጠኞች የተመናመኑ ነው። የማኅበራዊ ሚዲያው እውነትን የማጣራቱን ሥራ እየተሆነው ለሥልጣንና ለትርፍ ሲባል እውነት እየተደፈጠጠች ነው። ባይደን የስልጣን ዘመናቸውን የሚያጠናቅቁት የውጭ ፖሊሲያቸውን ስኬት በማወደስ ነው። ከንግግራቸው ሰዓታት ቀደም ብሎ በእስራኤልና በሐማስ መካከል በተኩስ ማቆምና በታጋቾች መለቀቅ ስምምነት ላይ መድረሳቸውን አስታውቀዋል። ስምምነቱ በአብዛኛው ተግባራዊ የሚደረገው በአዲሱ አስተዳደር ነው። ለዛም ነው የኔን ቡድን ለመጪው አስተዳደር ሙሉ መረጃ እንዲሰጥ የነገርኩት። ምክንያቱም ሆን ያለበት እንዲያ ነው። እንደ አሜሪካውያን አንድ ላይ መስራት አለብን። ባይደን ረቡዕ ዕለት ቀደም ብለው ባሰራጩት የጽሑፍ መልእክት በኮቪድ ወረርሽኝና በእንደ አውሮፓን አቆጣጠር ጥር 6 2021 ዓ.ም የትረምፕ ደጋፊዎች ባይደን በ2020 ምርጫውን ማሸነፋቸውን የሚያረጋግጠውን ሂደት ለመቀልበስ በካፒቶል ላይ በተፈጸመው ጥቃት ጥላ ስር አስተዳደራቸው እንዴት እንደተጀመረ አስታውሰዋል። በጋለፕ የሕዝብ አስተያየት መመዘኛ መሠረት ባይደን የአንድ ዘመን ሥልጣናቸውን የሚያጠናቅቁት 39 በመቶ ድጋፍ በማስመዝገብ ነው። የእርሳቸው የሥልጣን ዘመንና ትተውት የሚያልፉት ቅርስ የሚመዘነውም ተከትለው ወደ ሥልጣን በሚመጡት ፕሬዚደንት አስተዳደር ስኬት መሠረትም እንደሆነ ተንታኞች ይናገራሉ። የቫንደርቢልት ዩኒቨርሲቲው ቶማስ ሹዋርዝ የፕሬዚደንታዊ ታሪክ ተመራማሪ ናቸው። ባይደን እና ሌሎች ዲሞክራቶች እንደሚሉት ትራምፕ ለዲሞክራሲያዊ ደንቦች አደገኛ እንደሆኑ ከተረጋገጠ ባይደን ነቢይ ተደርገው ሊታዩ ይችላሉ። ካለዚያ ግን በትራምፕ አስተዳደር ነገሮችን ብዛም አደገኛ ሁኔታ ከሌላቸው ስኬትም ችግርም የሚታይበት የተለመደ አስተዳደር ከሆነ ባይደን የሚታወሱትና የሚመዘኑት ባሳዩት ስኬት መሠረት ይሆናል። የባይደን ስኬት ዋይት ሃውስ እንደሚለው ኢኮኖሚው በከፍተኛ ደረጃ እንዲያገግም ማድረጋቸውንም ይጨምራል። ባይደን በውጭ ግንኙነት ረገድ ከገጠማቸው ችግር ለመላቀቅ የሞከሩ ቢሆንም አሜሪካ ሁከት በተሞላ ሁኔታ ከአፍጋኒስታን በወጣችበት ክስተት ላይ ነቀፋ ይቀርብባቸዋል። ባይደን የመሰናበቻ ንግግራቸውን የቋጩት ለተሰጣቸው ሀገርን የማገልገል ዕድል በማመስገን ነው። አሁንም የሀገር በቆመበት ዓላማ ላይ እምነት አለኝ የዚህ ሀገር ተቋማት ጥንካሬና የሕዝቧ በገሪነት መቀጠል አለበት። አሁን ያንን መጠበቅ ተራው የናንተ ነው። ፓትሲ ውዳኩስዋራ ከዋይት ሀውስ ላላከችው ዘገባ እንግዲህ ወልድነኝ ዋሽንግተን ዲሲ። የአሜሪካው ፕሬዚደንት ጆ እያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የሐሙስ ምሽት ስርጭታችንን ነው። ለመጀመሪያው አጋማሽ የያዝናቸውን ዝግጅቶች አጠናቅን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው መሰናዷችን ሳምንታዩ የእሷ ድምጽ ይሆናል። በ2017 መግቢያ ላይ ምስራቅ አፍሪካዊቷ ሀገር ሩዋንዳ በአይነቱ ለየት ያለና ገዳይ የሆነ በቫይረስ የሚተላለፍ ማርበርግ የተሰኘ ወረርሽኝ በሀገሯ መገኘቱን ይፋ አድርጋ ነበር። ሀገሪቱ በወቅቱ የሕክምና ባለሙያዎችን ጨምሮ በበሽታው የተጠቁ ዜጎቿን ብታጣም በአራት ወራት ጊዜ ውስጥ ግን የበሽታውን ስርጭት መቆጣጠር ችላለች። ኪጋሊ በሚገኘው የሩዋንዳ ዩኒቨርሲቲ የድንገተኛ ሕክምና ክፍል ባልደረባና ኒውዮርክ በሚገኘው ሮናልድ ኦ ፕሬልማን ዩኒቨርሲቲ መምህርት የሆነችው ዶክተር ጽዮን ፍሬው በወቅቱ በህክምና ሂደቱ ላይ ከተሳተፉ ሐኪሞች መካከል አንዷ ነበረች። ማርበርግ አብረዋት ይሰሩ የነበሩ ባልደረቦቿን ህይወት መቅጠፉንና በሰዓቱ በበሽታው በንክኪ የሚተላለፍ በመሆኑ የተነሳ ለተወሰኑ ቀናት ከህፃናት ልጆቿ መነጠል እንደነበረባትም ገልጻለች። ኤደን ገረመው ከዶክተር ጽዮን ጋር ቆይታ አድርጋ ለዛሬ የእሷ ድምፅ ያሰናዳችው ዘገባ ቀጥሎ ይቀርባል። በመስከረም 17 2017 ዓ ም ምስራቅ አፍሪካዊቷ ሀገር ሩዋንዳ በአይነቱ ለየት ያለ እና ለሞት የሚዳረገው ማርበርግ የተሰኘ ወረርሽኝ በሀገሪቱ እንደተከሰተ ይፋ አደረገች። በወቅቱ በመዲናዋ ኪጋሊ በሚገኘው ራንዳ ዩኒቨርሲቲ ሆስፒታል የድንገተኛ ህክምና የአፍሪካ ጤና ሳይንስ ሊቀመንበር እና በኒውዮርክ የድንገተኛ ህክምናዎች መምህርት የሆነችው ትውልደ ኢትዮጵያዊቷ ዶክተር ጽዮን ፍሬናት፣ ዶክተር ጽዮን የመጀመሪያ ሶስት ቀናት እጅግ አስኪ ነበሩ ትላለች። ማርበርግ ቫይረስ ዲዚዝ ማለት እንግዲህ ኢቦላ፣ አስፈር የሚባሉ ቫይረሶች ውስጥ መካከል ነው። በተለይ ከኪጋሌ በፊት የነበረ ናንት የሚያሳየው ኦልሞስት ሰማኒያ ከዘጠና በመቶ በስት የተያዙት ሰዎች ሁሉ ሞተዋል። አብዛኛውም አፍሪካ ሀገር ውስጥ። ከዛ ፊት ደግሞ መጀመሪያ ማርበርግ የተባላችሁ ጀርመን ውስጥ ባለ ከተማ ነው እና እዛም ሀገር ያሉ ሰዎች አብዛኞቹ መጀመሪያ ሲመጣ ከነዚሁ አብዛኛው ሞተዋል እና ልክ እሱ ዚገባ ሲባል ለብዙቻችን አስደንጋጭ ነበረ። መጀመሪያ ሁላችንም እንደነበር አላወቅም ነበር። ከዛ ደግሞ በተለይ ይሄ ማርበርግ ደግሞ እንደ ኮቪድ እንደ ጉንፋን የሚጀምር ባረስ አይደለም። ጀስት ትኩሳት፣ ሰውነት መድከም፣ ከማላሪያው ከወባ ጋር በጣም የሚያመሳስል የጸባዮች አሉት። የላብራቶሪ ራቶች እንደዚያ ይመስላሉ እና በተለይ ደግሞ መጀመሪያ አካባቢ ምን እንደሆነ ሳይታወቅ ሁላችን መክፋቻ ታድሮ ነበር። የሁለት ልጆች እናት የሆነችው ዶክተር ጽዮን ወረርሽኙ ሲከሰት ላልተወሰነ ጊዜ ከልጆቿ መራቅ እንደነበረባትም ታስታውሳለች። በመጀመሪያ ሁለት ሶስት ቀን የነበረ ፍራቻ ምንድን ነው ይህም ሊሆን ይችላል የሚለውን ጊዜ በጣርና አስፈሪ ጊዜ ነበር። አሁን ደግሞ ለእኔ እንደና ነገር ብቻ አይደለም እኔ ቤዘኝ ስ ቤት ይ ደግሞ ስማታ ልጆች ይዘንበት ደግሞ የአንድ ዓመትና የሶስት ዓመት ልጅ ይሄ በሽታ ደግሞ በትንፋሽ ተላለፍ አይደለም፣ ግን በመነካካት ነው ስለዚህ የአንድ ዓመት የሶስት ዓመት ልጅ አተምቁኛ ትጠቁኝ ማለት ይከብዳል። እና በዛን ጊዜ መጀመሪያ ባለበት የበዛን ጊዜ አልነበረም፣ ለስራው ከከተማ ወጥቶ ነበር እና ምንድን ነው ማድረግ ያለብኝ የሚለውን ነገር ንውሳ እንደ ዶክተርም ሲሆን ብታስብ እንድናት በጣም ብዙ ቪዥኖች ክላውድ በሚሆነው በዛን ጊዜ ድንጋጤዎቹም ለልጅ ቻ ሳይሆን ፍርስ ልጆችና ቤተሰቦች ነው። ከዚህ ቀደም የዩናይትድ ስቴትስ የኢራቅ ጦርነት ወቅት የሕክምና ድጋፍ በመስጠት በኋላም በሄቲ ተከስቶ በነበረ የማዕበል አደጋ እና በኮቪድ-19 ወቅት ደግሞ በኒውዮርክ በድንገተኛ ሕክምና ስራ ላይ የነበረችው ዶክተር ጽዮን ልጆች ከወለደች በኋላ ግን በተከሰተው በዚህ የማርበርግ ወረርሽኝ የነበራት ኃላፊነትና የወዳጆቿ ጫና ከፍተኛ ነበር ትላለች። ከዛ በኋላ ከልጆች

እናት መሆን ሌላ ሞር ሌላ ዳይመንሽን ጨምሯል። ያሉት ችግር ላይ ምንም ከዚህ በብዙ ነገር አልፈ ያለውን እንደዚህ የተበስራ ግን ትንሽ እናት መሆኑ በጣም ትልቅ ቻለንጅ ነበረ ለኔ። ከዛ ውጭ ደግሞ ኦፍኮርስ ኮሊጎቼ ከኔ ጋር ከሶስት ቀን ከአራት ቀን በፊት ተይዘ አብረው ይሰሩ የነበሩ ሰዎች ታሞ ሲሞቱ የታመመ ሰው ደግሞ የቀን እየገባ በዚህ መስክሽን ባነሳሽ ቁጥር እንትና ሞተ እንትና ሞተ ስትባል በቃ ሆፕለስ ተስ የሚሰማሽ

ለቀሹ ጫላላችሁ ስራ ስነሆነ ይህም ስራ ነው። ለዚህ እንደዛ ትውልድ ባካችሁ ከነሱ ጋር በስብምነት እና በቃ እናንተ በጽሎታቸው አግዙ። ከዛ ውጭ ግን ውጭ ሆነ ሰው ከአሁን በኋላ ማናገር አልፈልግም። በቃ ስራ ላይ ፎከስ ማድረግ የቻልኩት ነው። ዶክተር ጽዮን ከዚህ ቀደም ከነበሩት ተሞክሮቿ በመነሳት ሩዋንዳ በሽታውን የማህበረሰብ ጤና ስጋት እንዳይሆን የተቆጣጠረችበት መንገድ ለአፍሪካውያን ብሎም ለዓለም ምሳሌ መሆን የሚችል ነው ትላለች። እና እንደዚህ አይነት ነገሮች አንፎርቹናሊ የአፍሪካ ውስጥ ችግሮች አለ፣ ሁሉም ቦታ ይፈጠራል። አሁን ደግሞ በተለይ እንግዲህ በምናውቀው በክላይመት ቼንጅ ከተማ የተስፋፋ ሲመጣ አርባናይዜሽን እንደምንለው ማለት ነው። ይሄ ዲፎረስቴሽን ብዙ ከዱራራዊጋ ጋር ሰበጣም ቀርቦ ሲኖር እንደዚህ እንደዚህ አይነት ነገሮች ሞል ይፈጠራል። ለብቶች አሉ እና ግን አግሮ ፕሬፕሬሽን ያስፈልገናል እና እኔ አንድ ደግሞ ትልቅ ቅሪ ያሱ ያደረገኝ ነገር ከምን በላይ እዚ የምትቆጣጠሩት የነበረው የነበሩ ኮሚኒኬሽን የነበሩ ሪሶርስ በቴሌግራፍ ላይ የጻፉት አርቲክል ነበር የነበረኝ። ኮምፓሪንግ የኒውዮርክ የነበረውን እና እዚህ ደግሞ ሩዋንዳ ውስጥ የነበረውን የሪስፖንስ፣ በለዚህ በወረርሽኝ ጊዜ እዚህ ቴስቲንግ ወዲያውን አቬለብል ነበር። ኤክስፐሪመንታል ቫክሲኖች ወዲያውኑ መጡልን። በዛ ደግሞ ልክ ውጤቱ እንደታወቀ ለሁላችንም የነበረው ኮሚኒኬሽን ብዙ ነገሩ በነገሮች እንድተማመን እና እንድቆይ ያደረገኝ ነገር ነው። የአፍሪካ የበሽታ መከላከልና መቆጣጠር ማዕከል አፍሪካ ሲዲሲ በሩዋንዳ በ2017 መግቢያ ላይ 66 የማርበርግ በሽታ ተጠቂዎች ተገኝተው ከእነዚህ ውስጥ 15ቱ ህይወታቸውን ማለፋቸውን ያስታወቀ ሲሆን በአሁን ሰዓት በሩዋንዳ በሽታው የማህበረሰብ ስጋት የመሆን እድሉ መቀነሱንም ጨምሮ አስታውቃል። ከአሜሪካ ድምጽ በተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ። ዝግጅታችን አሁንም እንደቀጠለን ነው። ከአቀናባሪ ብርሃን ኃይሉ ጋር እያስተናገድኳቸው ኳቸው ያለውት ስመኝሽ የቆየ ነኝ። ተከታዩ መሰናዷችን ደግሞ ወደዚህ ወደ አሜሪካ ይመልሰናል። ተመራጩ ፕሬዚዳንት ዶናልድ ትራምፕ ከቀናት በኋላ ቃለ መሀላ ፈጽመው ስልጣን ይረከባሉ። ቅድሚያ ትኩረት ይሰጣሉ ተብሎ በሚጠበቀው ኢኮኖሚ ዙሪያ የታክስ ቅነሳን ጨምሮ በኩባንያዎች ምርታማነት የሚያሳድጉ ማሻሻያዎችን ያደርጋሉ ተብሎ እንደሚጠበቅ የአሜሪካ ድምፅ ያነጋገራቸው የምጣኔ ሀብት ባለሙያዎች ተናግረዋል። ነገር ግን እንደ መጀመሪያው የስልጣን ዘመናቸው የግብር ጭማሪን በተመለከተ ከሀገራት ጋር ውዝግብ ውስጥ የሚገቡ ከሆነ የኑሮ ውድነትን ሊያባብስ ይችላል ሲሉ ስጋታቸውን ይገልጻሉ። ከአፍሪካ ጋር የሚደረጉ የንግድ ትብብሮች ከአህጉራዊ ግንኙነት ይልቅ ከሀገራት ጋር የተናጠል ግንኙነት ላይ ሊያተኩሩ እንደሚችሉም ባለሙያዎቹ ተናግረዋል። አስማማዋየ ነው። በዚህ ዙሪያ ተከታዩን አሰናድቷል። አርባ ሰባተኛው የአሜሪካ ፕሬዚዳንት ሆነው የተመረጡት ዶናልድ ትራምፕ ወደ ዋይት ሀውስ ሊመለሱ ቀናቶች ብቻ ቀርተዋል። በቀጣዮቹ አራት ዓመታት ኢኮኖሚን በተመለከተ የተገብሯቸው ቃል በገቡባቸው ጉዳዩ ዙሪያም የአሜሪካ ድምጽ የምጣኔ ሀብት ባለሙያዎችን አነጋግሯል። በኢትዮጵያ በምጣኔ ሀብትና ቢዝነስ ጉዳይ የሚያማክረው ፕሪሳይስ የተሰኘ ተቋም ዋና ስራ አስኪያጅ አቶ ሄኖክ አሰፋ ዶናልድ ትራምፕ የአገር ውስጥ ኢኮኖሚን በተመለከተ ልክ እንደ መጀመሪያው የሥልጣን ዘመናቸው ሁሉ አሜሪካ ጥቅደም ወይም አሜሪካን ፈረስት ፖሊሲያቸውን ይተገብራሉ ብለው እንደሚጠብቁ ይናገራሉ። የእሳቸው አላማ የአሜሪካን ሀገር ውስጥ ኢንዱስትሪ መከላከል ወይም ፕሮቴክት ማድረግ ላይ የተመሰረተ ፖሊሲ ነው። ይህም ደግሞ የአምራች ኢንዱስትሪዎችን ወይም ማኒፋክቸሪንግ ኢንዱስትሪ የምንላቸውን የአሜሪካ ኢኮኖሚ ሲያጣ ለሦስትና አራት አስርት ዓመታት ስለቆየ አሁን መልሰው ወደ አሜሪካ የማስገባት አላማ የያዙ ነው የሚመስለው። ዶናልድ ትራምፕ የአሜሪካን ኢኮኖሚ ያጠናክራሉ ያሏቸውን የታክስ ማሻሻያዎችንና የመንግስትን ወጪ ቅነሳ የኢኮኖሚ ፖሊሲዎች እንደሚተገብሩ የሚናገሩት ደግሞ በማክማስቴር ዩኒቨርሲቲ የአስተዳደራዊ ጥናት ረዳት ፕሮፌሰር እና በብሩኪንግ ኢንስቲትዩት የግሎባል ኢኮኖሚና ልማት ፕሮግራም ተመራማሪ የሆኑት ዶክተር አዲሱ ላሽተው ናቸው። በ2017 ዓ.ም የታክስ ሪፎርም አድርገዋል። በዛ ወቅት ለምሳሌ የንግድ ተቋማት የትርፍ ታክስ ሬት ከአሜሪካ በአሜሪካ ከ35 ፐርሰንት አውርዶ 21 ፐርሰንት አድርሰውታል። ያንኑ በመቀጠል አሁን ደግሞ ወደ 15 ፐርሰንት የማድረስ ሀሳብ አላቸው። የግለሰቦችን የገቢ ታክስም እንደዚሁ ስትሪም ላይን የማድረግ ብራኬቶችን ብራኬቶቹን ቀንሰው ቀላል የማድረግ ማድረግ ሀሳብ አላቸው። ይሄ አንደኛው የአገር ውስጥ የፖለቲካ አጀንዳቸው ነው። ሁለተኛው ነገር የንግድ አስተዳደር ሕጎችን ማቃለል እና ስምፕልፋይ የማድረግ የሚል ፖሊሲ አላቸው። ይሄ እንግዲያው ዲሞክራቶች በአንድ በኩል ለኮንሱመር ጥቅም በሚል የካምፓኒዎች ላይ ህግጋትን የማብዛት ቴንደንሲ ያላቸው እና ይሄን አጥሎ የአሜሪካ የንግድ ተቋማት ተፎካካሪ እንደሆኑ ኮምፕሊት ማድረግ እንዲችሉ የአስተዳደራዊ በርደናቸውን ወይም ጫናቸውን መቀነስ የሚል ነው። እንደምታውቀው ዳጅ በፕሬዚደንት ትራምፕ የተቋቋመ ሆኖ ነገር ግን በኢሎን ማስክ እና በቪቤክ ራማስዋሚ የሚመራ ተቋም ነው። ይሄ ሰማይ ኦቶኖሚስ የሆነ አቋም ዋና ዓላማው የመንግስት ተቋማትን የአስተዳደር ሕግ መቀነስ፣ በተጨማሪ ደግሞ የመንግስትን ወጪ መቀነስ የሚል ነው። ምክንያቱም ታክሱን ከቀነስከው የመንግስት ተቋማት የገንዘብ አቅምን ዝቅተኛ ነው የሚሆነው። ከዛ ጋር በተያያዘ የወጪ አቅማቸውን መቀነስ አለበትና እና ላይ አቋም አላቸው። ለሁለተኛ ዙር የስልጣን ዘመን ወደ ነጩ ቤተ መንግስት የሚመለሱት ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ከተገበሯቸው የኢኮኖሚ ፖሊሲዎች መካከል ቻይናን ጨምሮ ከተለያዩ ሀገራት በሚገቡ ምርቶች ላይ የግብር ጭማሪ ማድረግ ይገኝበታል። በአሁኑ የስልጣን ዘመናቸውም ቻይና ላይ የአስር በመቶ ሜክሲኮ እና ካናዳ ላይ ደግሞ በተመሳሳይ የ25 በመቶ ወደ አሜሪካ በሚገቡ ምርቶቻቸው ላይ አሁን ከሚከፍሉት ተጨማሪ ግብር ለመጣል እቅዱ እንዳላቸውም አሳውቋል። የምጣኔ ሀብት ባለሙያው አቶ ሄኖክ ግን ይህ ፖሊሲ የሚተገበር ከሆነ የዋጋ ንረቱን ሊያባብስ ይችላል ሲሉ ስጋታቸውን ይገልጻሉ። አሜሪካ ከውጭ ነው ብዙ ብዙ እቃ ከውጭ ነው የምታስገባው፣ እና ይሄ ትሬድ ደፊስት የምንለው ማለትም ወደ ውጭ የምታወጣው ገንዘብና ከውጭ የሚመጣ እቃ ለመግዛት የምታወጣው ገንዘብ እና አሜሪካ ራሷ ልካ የምታስገባው ገንዘብ ባላንስ የላቸው። የሚበዛው ወደ ውጭ የምታስወጣው ነው እና ይሄንን ዶናልድ ትራምፕ መቀነስ ወይም መቀየር ይፈልጋሉ። እንደ አንድ ኢኮኖሚ ዓላማ የያዙት አካሄድ ነው። ይሄ ግን መጨረሻ ላይ ምንድን ነው ሊፈጥር የሚችለው ወደ ሀገር ውስጥ የሚገቡ እቃዎችን ዋጋ በደንብ ኢንፍሌት የማድረግ ቻንስ ያለው ይመስለኛል፣ ወይም ሊያባበሰው እንደሚችል ይሰማኛል። አሁንም እንግዲህ በሂደት የምናየው ምናየው ነው፣ ምክንያቱም በግልጽ አናውቅም። አንዳንድ ሀገራት ለምሳሌ ኦልሬዲ መለሳለስ የጀመሩበት ነገር አለ እና ምናልባትም ይሄ ኔጎሽየሽን ነው የሚለው አካሄድ እውነት ከሆነ እና አገራቱ ተለሳልሰው ከፕሬዚዳንት ዶናልድ ትራምፕ ጋር የሚስማሙ ከሆነ ኢምፓክት ብዙ ላይኖረው ይችላል። ወደ አሜሪካ በሚገቡ ምርቶች ላይ የሚጣሉ ግብሮች እየቀነሰ በመጣው የዋጋ ንረት ላይ ያሉታዊ ተጽዕኖ ሊኖራቸው እንደሚችል የሚስማሙት ዶክተር አዲሱ በበኩላቸው ሌሎች ትራምፕ ያስተዋውቋቸው የኢኮኖሚ ፖሊሲዎች ግን ውጤት ማምጣት የሚችሉ እንደሚሆኑ ያምናሉ። እነዚህ ፖሊሲዎች ያው ቢዝነስ ፍሬንድሊ ወይም ደግሞ ካምፓኒዎች የሚወዷቸው አይነት ፖሊሲዎች ናቸው። ስቶክ ማርኬቱን ካየው ፕሬዚደንቱ ከተመረጡ በኋላ ወደ ላይ ጨምሯል። ምን ማለት ነው ይሄ ካምፓኒዎቹ ወደፊት ትርፋማነታችን ይጨምራል ምርታማነታችን ይጨምራል የሚል አቋም አላቸው። አይ ቲንክ ያ የማይሆንበት ምክንያት ያለ አይመስለኝም። ብዙ ካምፓኒዎች ከሬግለተሪ፣ ከአስተዳዳሪ ጫናዎች ነፃ ሆነው ማደግ መቻ የሚችሉ ከሆነ ኢኮኖሚውን የማምረት አቅም ይጨምራል። በቀጣዮቹ አራት ዓመታት ፕሬዚዳንት ትራምፕ ከአፍሪካ ሀገራት ጋር ሊኖራቸው የሚችለው ግንኙነትን በተመለከተ የጠየቅናቸው የምጣኔ ሀብት ባለሙያዎቹም የንግድ ትብብሮቹ ከአህጉራዊ ግንኙነት ይልቅ ከሀገራት ጋር የተናጠል ግንኙነቶች ላይ ሊያተኩሩ እንደሚችሉ ይናገራሉ። ዶክተር አዲሱ ላሽትም በመርህ የተመረኮዘ ለአፍሪካ የረጅም ጊዜ ተጠቃሚነት ላይ የሚያተኩር የፖሊሲ አጀንዳ ያራምዳሉ ተብሎ አይታሰብም። ስለዚህ ሊሆን የሚችለው አፍሪካ ሀገሮች ጋር አንድ ባንድ በተናጠል በአሜሪካ ኢኮኖሚ በሚመች መልኩ የንግድና የኢንቨስትመንት ስምምነቶችን ሊፈራረሙ ይችላሉ። በተለይ ደግሞ ቻይና ጋር በአሜሪካ ካላት ተፎካካሪነት አንጻር ናራል የተፈጥሮ ሀብት የሚኖርላቸው ሀገሮች ጋር ከቻይና ጋር ለመፎካከር በሚመች መልኩ እንደ አንጎላ አይነት ናይጄሪያ አይነት ነዳጅ እና ሌሎች ምርቶች የሚያመጡ ሀገሮች ጋር ጥሩ አይነት ፖሊሲ ሊያራምዱ ይችላሉ። ከዛ ውጭ ግን ለአፍሪካ ኢንቨስትመንት የንግድ መፍሰስ ጠቃሚ ሊሆኑ የሚችሉ ፖሊሲዎች ያራምዳሉ ተብሎ አይታሰብም። የአሜሪካ በአፍሪካ ላይ የምትከተለው ፖሊሲ የቻይናና ሩሲያ በአገሪቱ ያላቸውን መስፋፋት መገደብ ላይ ብቻ ያተኮረ ነው የሚሉት አቶ የኖክ በበኩላቸው ዶናልድ ትራምፕ በቀጣዮቹ አራት ዓመታትም የተለየ ትኩረት ለአገሪቱ ይሰጣሉ ብለው እንደማያምኑም ይናገራሉ። አፍሪካ ላይ በአጠቃላይ የቻይና ቤልተን ሮድ ኢኒሽቲቭ የሚባለው ጥሩ ሄዷል እና ብንመለከተው ባለፉት ሀያ ዓመታት ውስጥ ለምሳሌ ከአሜሪካ የበለጠ ተጽዕኖ ለመጫን ችላለች ቻይና። የአሜሪካ ፖሊሲ አሁንም ትንሽ ደካማ ነው እንደኔ አስተያየት አሁንም ራሱ ሲመጣ ወይ ሚኔራል ፍለጋ ነው ወይ ደግሞ ቻይና እና ራሻን ለማባረር የመጣ ፖሊሲ ነው። መሆን የነበረበት የአፍሪካን ሕዝብ አስፒሬሽን ተከትሎ ጥሩ የሆነ ምንድነው ፓርትነርሽፕ መፍጠር ቢችሉ ኖሮ ያ ነበረ እንግዲህ ኢንፍሉንስን የአሜሪካን ኢንፍሉንስ ሊጨምርላቸው ይችላል። አሜሪካ ላለፉት 25 ዓመታት የአፍሪካ እድገትና እድል ድንጋጌ አጎ አማካኝነት ለአፍሪካ ሀገራት ከቀረጽ ነጻ ምርቶቻቸውን ወደ አሜሪካ ገበያ እንዲያስገቡ በሰጠችው እድል ካለፉት ሁለት ዓመታት ወዲህ የታገደችው ኢትዮጵያን ጨምሮ 35 ሀገራት ተጠቃሚ ሆነው ቆይተዋል። የዩናይትድ ስቴትስ መንግሥት የንግድ ውክልና ቢሮ መረጃ እንደሚያሳየው እንደ አውሮፓያን አቆጣጠር በ2022 10.3 ቢሊዮን ዶላር ዋጋ ያላቸው ምርቶች በዚህ እድል አማካኝነት ወደ አሜሪካ ገብተዋል። እንደ አውሮፓያን አቆጣጠር በ2015 ለ10 ዓመታት የተራዘመው ይህ እድል በዘንድሮ ዓመት ቀጣይነቱን በተመለከተ ውሳኔው የሚጠበቅ ሲሆን ዶክተር አዲሱ ተመራጩ ፕሬዚዳንት ትራምፕ ያራዝሙታል ብለው እንደማይጠብቁ ይናገራሉ። ፕሬዚዳንት ትራምፕ ቻይና እና በተለይ ሌሎች ያደጉ ሀገሮች ወይም ያደጉ ያሉ ኢመርጂ የሚባሉ ሀገሮች፣ በተለይ ደግሞ ቻይና በአጓ በኩል በአፍሪካ በኩል አድርገው ወደ አሜሪካ የአሜሪካን ካምፓኒዎችን የሚጎዱ አይነት ተቋማትን ምርቶችን ወደ አሜሪካ ላያገቡ ይችላሉ ብለው ያስባሉ እና በተጨማሪ ስለ አፍሪካ የረጅም ጊዜ እድገት ይህን ያህል ይጨነቃል ብዬ አላስብም። ከዛ አንጻር አይ ቲንክ አግሯን የሚያራዘምበት አንጻር በጣም ዝቅተኛ ነው የማስበው። አግሯን የሚያራዘም ከሆነ ግን አይ ቲንክ ኢትዮጵያ የመመለስ ድሏ የሰፋ ነው። ምክንያቱም ፕሬዚደንት ትራምፕ ስለ ሂውማን ራይትስ ይህን ያህል እንደምታውቀው እሱም አይጨነቁም እና በሆነ ምክንያት ይሄ የአግሯ ቻንስ የሚሰፋ ከሆነ አይ ቲንክ ኢትዮጵያ በዓመት ወይም በሁለት ዓመት ውስጥ የመመለስ ድሏ ከፍተኛ ነው እያስባለሁ። ዶናልድ ትራምፕ የአሜሪካን ኢኮኖሚ ጨምሮ ከሌሎች ሀገራት ጋር በሚኖራት ግንኙነት ዙሪያ የሚተገብሯቸው ፖሊሲዎች በመጪው ሰኞ ጥር 12 2017 ዓ.ም ዓ ቃለ መሐላ ፈጽመው ወደ ዋይት ሀውስ ለሁለተኛ ዙር የሥልጣን ዘመናቸው ከተመለሱ በኋላ በሚያሳልፏቸው ውሳኔዎች የሚታወቅ ይሆናል። ለአሜሪካ ድምፅ አስማማየ ነው ዋሽንግተን ዲሲ። አሁንም ከዩናይትድ ስቴትስ ሳንወጣ የዩናይትድ ስቴትስ መራጮች ከቀጣዩ ፕሬዝዳንታቸው የሚጠብቁት ጉዳይ ምን ይሆናል ሲል ባልደረባችን ስካት ስተርንስ ያጠናቀረው ዘገባ ደረጀ ደስታ ያቀርበዋል። በደቡባዊ ዩናይትድ ስቴትስ ሚሲሲፒ ግዛት መራጮች ከሁለተኛው የዶናልድ ትራምፕ የፕሬዝደንትነት ዘመን በሚጠብቋቸው ነገሮች ይለያያሉ። ባቢ ጆሃረል ድምፃቸውን ለትራምፕ ሰጥተዋል። በእርግጠኝነት ድንበሩንና የሕገወጥ ስደተኞችን ጉዳይ ተቆጣጥረው ማየት እፈልጋለሁ። እኔ በተለይ ትንንሽ ልጆችን በሚመለከት በምችለው ሁሉ ለመርዳት ዝግጁ ነኝ። ነገር ግን ልጆቼና የልጅ ልጆቼ ባደግኩባት አሜሪካ ሲደሰቱ ማየት እፈልጋለሁ። ጾታውን ወደ ወንድ የቀየረው የኒውዮርክ ነዋሪ አንጀሎ ማየር በውልደት ከነበራቸው ጾታ የተለየ የጾታ ማንነት ለወሰዱ ሰዎች የሚደረግ የጤና እንክብካቤን እንደሚቃወም አሳውቋል በሚለው አስተዳደር መጪው ጊዜ ያሳስበዋል። ሪፐብሊካኖች ጾታ ቀያሪዎቹ ልጆችን መንከባከብ ልክ ልጆቻቸውን እንደመከባከብ አስፈላጊ መሆኑን ማወቅ አለባቸው። ምክንያቱም እኛ የችን ሀገር የምንመራ ቀጣዩ ትውልድ ነን። ብሩህ ሀሳቦችና ብሩህ የወደፊት ተስፋዎች አሉን። ሻን ካሽንግ ትረምፕ በኢኮኖሚው ላይ እንዲያተኩሩ ይፈልጋሉ። በምርጫው ዘመቻ የገቧቸውን ተስፋዎች አጥብቀው የያዙ የአገልግሎት ጉርሻዎች ላይ የሚጣለውን ቀረጽ አስቆማለሁ እንዳሉት ያስቆሙ የሚሲሲፒው መራጭ ጄሪ ሄልተን ኢኮኖሚው ቅድሚያ የሚሰጠው ጉዳይ እንደሆነ ይስማማሉ። ፕሬዚዳንት ትራምፕ የኑሮ ውድነቱን እንደገና እንዲቀንሱልን እፈልጋለሁ። ከጆዳፍ መኖር ስልችቶኛል። የፔንሲልቬንያዋ መራጭ ሳሚራ ችሩዋፋይ ትራምፕ በሥነ ተዋልዶና በሃይማኖታዊ መብቶቻቸው ላይ የሚኖራቸው ተጽዕኖዎች ያሳስባቸዋል። የሴትነት መብቶችን እያጣው ነው ብዬ አስባለሁ። የሃይማኖት መብቴን የማጣው እየመሰለኝ ነው፣ ምክንያቱም ክርስትናን ብቻ ማስቀደም እንደሚፈልጉ ተመልክቻለሁ። ይቺ ሀገር ለሁሉም ሃይማኖት ክፍት ናት ብዬ አምናለው አንዱን ብቻ ሳይሆን ሁሉም ሰው ስለ ሃይማኖት ትምህርት ቤቶች ውስጥ መማር እንዳለበት ይሰማኛል። በቴክሳስ የትረምፕ ደጋፊ የሆኑት ሮስ ባሬራ መጪው ፕሬዚደንት ስለ ንግድ ያላቸው ልምድ አገሪቱን ሊያቃና ወይም ወደ ትክክለኛ አቅጣጫ ሊመራ ይችላል ብለው ያስባሉ። ሰዎች ታግቷቸዋል። ሰዎች እዚህ የሚፈልጉት ስራ ነው። ጥሩ ኢኮኖሚ ይፈልጋሉ። የዋጋ ግሽበቱ እንዲወርድ ይፈልጋሉ። ድንበሩ እንዲጠበቅ ይፈልጋሉ። ዘይት እና ነዳጅ ይፈልጋሉ። ትረምፕ ለሚሲሲፒው መራጭ የአልፍራውስቶ ማድረግ የሚችሉት በጣም አስፈላጊው ነገር ግልጽ አጀንዳ ማውጣት ነው። ሀገሪቷ ላይ ተግባራዊ ሊያደርጉ የሚፈልጓቸውን ፖሊሲዎች ግልጽ እንዲያደርጉ እፈልጋለሁ። ስለዚህ በሪፐብሊካን ፓርቲም ሆነ በዲሞክራቲክ ፓርቲ ውስጥ ያለው እያንዳንዱ ሰው በሚቀጥሉት አራት ዓመታት ውስጥ የምንጠብቀው ወይም የማንጠብቀው ምን እንደሆነ ማወቅ እንፈልጋለን። ትራምፕ እንደ አውሮፓ አቆጣጠር ጥር 20 ቀን ዋሽንግተን ውስጥ ቃለ መሐላ ይፈጽማሉ። ለምሽቱ የነበሩንን መሰናዶች በዚሁ እናጠናቅቃለን። ነገ በሌሎች ዝግጅቶች እስከምንገናኝ ሰላም ደናደሩ።